የያዝነው የአምስት ዓመት የእድገትና ትራንስፎርሜሽን እቅድ ዘመን ለማጠናቀቅ ከመንፈቅ ያልበለጠ ጊዜ ብቻ ይቀረናል። በሁለት ሺ ስድስት የበጀት ዓመት መጨረሻ በሁሉም ደረጃ ባሉ የመንግስት አስፈጻሚ አካላት ከእድገትና ትራንስፎርሜሽን እቅድ አፈጻጸም አኳያ የደረስንበትን በዝርዝር ገምግመን የተሻለ ርቀት የሄድንበትን የበለጠ በማጠናከርና ልምድ በመውሰድ ወደ ኋላ የቀረንበትን ደግሞ የችግሩን መነሻ አውቀን መሰረታዊ ለውጥ ማምጣት እንዳለብን አስቀምጠናል። ከዚህም በመነሳት በ2007 በጀት አመት አሳታፊ እቅድ በማዘጋጀት በየደረጃው ያሉ ሁሉም የመንግስት አመራሮች እና ፈጻሚዎች፣ የተለያዩ ባለድርሻ አካላት በእቅዱና በተለያዩ ርዕሰ ጉዳዮች ላይ ሰፊ ኦሪየንቴሽን እና ስልጠና እንዲወስዱ ተደርጓል። የዚህ አመት እቅዳችን ዋና ዋና ትኩረት ነጥቦች በአመቱ መጀመሪያ በክቡር የፍድሪ ፕሬዝዳንት ለተከበረው ምክር ቤት መቅረቡ ይታወሳል። እያንዳንዱ የመንግስት አስፈጻሚ መስሪያ ቤትም በዚሁ አቅጣጫ ላይ በመመስረት ባለፉት ስድስት ወራት ተግባራዊ እንቅስቃሴ ሲያደርግ ቆይቷል። ይህ የአፈጻጸም ሪፖርትም የኢኮኖሚና ማህበራዊ ልማት እቅዶቻችንን አፈጻጸም፣ የመልካም አስተዳደርና የሪፎርም ስራዎቻችንን አፈጻጸም እንዲሁም በውጭ ግንኙነትና ዲፕሎማሲው ስራ ያለንን አፈጻጸም በዋና ዋና የትኩረት ነጥቦች ላይ በመመስረት ለተከበረው ምክር ቤት ለማቅረብ የተዘጋጀ ነው። የእያንዳንዱ ዘርፍ ኃላፊዎች ለተከበረው ምክር ቤትና የምክር ቤቱ ቋሚ ኮሚቴዎች በዝርዝር ያቀረቡት እንደተጠበቀ ሆኖ በዋና ዋና ጉዳዮች አተኩሮ የተዘጋጀ ሪፖርት መሆኑን ለመግለጽ እፈልጋለሁ። በመሆኑም ምክር ቤቱም በቀረበው ሪፖርት ላይ በመወያየት በሚሰጠው አቅጣጫ ላይ ተመስርተን በቀሩት የእድገትና ትራንስፎርሜሽን እቅድ ትግበራ ውራት ለአፈጻጸሙ የተቀናጀና ሁሉንም ባለ ድርሻ አካላት ያሳተፈ ተግባራዊ ርብርብ እናደርጋለን። በኢኮኖሚው ዘርፍ ያለፉት አራት የእድገትና ትራንስፎርሜሽን እቅድ ትግበራ አመታት የኢትዮጵያ ኢኮኖሚ ፈጣን እድገት በርካታ ማህበራዊና ኢኮኖሚያዊ የልማት ግቦች ስኬት የተመዘገበበት ነበር። በ2006 በጀት ዓመት የ10.3 በመቶ አጠቃላይ ኢኮኖሚ እድገት የተመዘገበ ሲሆን ይህም ከ2003 እስከ 6 በነበሩት አራቱ የእድገትና ትራንስፎርሜሽን አመታት የ10.1 በመቶ አማካይ ዓመታዊ የኢኮኖሚ እድገት መመዝገብ መቻሉን ያሳያል። እድገቱ እንዳለፉት አመታት ሁሉ በሁሉም የኢኮኖሚ ዘርፎች ማለትም በግብርናው ዘርፍ 5.4 በመቶ በኢንዱስትሪ እና በአገልግሎት ዘርፎች በቅደም ተከተል የ21.2 እና የ11.9 በመቶ የተመዘገበ ሁለንተናዊ እድገት ሲሆን ፈጣንና በእቅድ የተያዙን ግቦች በአብዛኛው እንዲሳኩ ያስቻለ ነበር። የተመዘገበው እድገት ኢኮኖሚው ከ1996 እስከ 2006 በነበሩት 11 ተከታታይ ዓመታት በአማካይ በዓመት 10.9 በመቶ እንዲያድግ አስችሏል። በ2006 በጀት ዓመት መጨረሻ ላይ ጠቅላላ የአገር ውስጥ ምርት በወቅቱ የገበያ ዋጋ 1.1 ትሪሊዮን ብር ወይም 55 ቢሊዮን ዶላር እንደሆነ የተገመተ ሲሆን የነፍስ ወከፍ ገቢያችንም 632 ዶላር ደርሷል። በአገራችን ባለፉት ዓመታት ያስመዘገብነው ፈጣን የኢኮኖሚ እድገት ብቻ ሳይሆን የኢኮኖሚ አወቃቀሩ መጠነኛ ሽግግር አሳይቷል። በዚህ መሠረት የግብርና ዘርፍ በ2003 በጠቅላላ ኢኮኖሚው ውስጥ የ45 በመቶ ድርሻ የነበረው ሲሆን በ2006 ወደ 40 በመቶ ዝቅ ብሏል። ኢንዱስትሪ በበኩሉ በ2003 ከነበረው የ11 በመቶ ድርሻ በ2006 ወደ 14 በመቶ ከፍ ብሏል። የአገልግሎት ዘርፍ በተመሳሳይ ወቅት ድርሻው ከ45 በመቶ ወደ 46 በመቶ ከፍ በማለት ትልቁ የኢኮኖሚ ዘርፍ ለመሆን በቅቷል። የኢኮኖሚ መዋቅራዊ ለውጥ ከማረጋገጥ አንጻር ትልቅ ግምት የሚሰጠው የማኑፋክቸሪንግ ኢንዱስትሪ ድርሻ ማደግ ሲሆን ባለፉት አራት ዓመታት ዘርፉ በአማካይ በየዓመቱ በ13 በመቶ እድገት አሳይቷል። ስለሆነም እየተያየ ያለውን ጅምር የኢኮኖሚ አወቃቀር ለውጥ ወደ ላቀ ደረጃ ለማሸጋገር ነባር የማኑፋክቸሪንግ ኢንዱስትሪዎችን የአቅም አጠቃቀምና ምርታማነት ማሳደግም ሆነ አዳዲስ ኢንቨስትመንትን ከእስካሁኑ በላቀ ደረጃ ማስፋፋት ጠይቃል። በያዝነው የ2007 በጀት ዓመትም የሀገራችን ኢኮኖሚ የ11.4 በመቶ እድገት እንደሚያስመዘግብ የተተነበየ ሲሆን በግብርናው 8.0 በመቶ በኢንዱስትሪው 23.7 በመቶ እና በአገልግሎት ዘርፎች 9 በመቶ እድገት እንደሚኖር ታሳቢ ተደርጓል። የጀመርነውን ፈጣን የኢኮኖሚ እድገት ለማስቀጠል የተረጋጋ የማክሮ ኢኮኖሚና የዋጋ እድገት ሊኖረን ይገባል። ከዚህ አኳያ ተግባራዊ የሚደረጉ የፊስካልና የገንዘብ ፖሊሲዎች የተረጋጋ የዋጋ እድገት ለማረጋገጥ ያለሙ በመሆናቸው በያዝነው አመት የሰብል ምርት ጭማሪ እንደሚኖር ስለሚጠበቅ እና የአንዳንድ ሸቀጦች የዓለም ገበያ ዋጋ መቀነስ በዋጋ መረጋጋት ትልቅ ሚና ይኖረዋል ተብሎ ይጠበቃል። በእስካሁኑ ሂደት በታህሳስ ወር 2007 ዓ.ም የተመዘገበው የ12 ወራት አማካይ አገራዊ አጠቃላይ የዋጋ እድገት 7.4% ነው። በአጠቃላይ በያዝነው በጀት አመት የዋጋ ጭማሪው በአንድ አሐስ ተወስኖ እንደሚቀጥል የእስካሁኑ ሂደቶች አመላካች ናቸው። የወጪ ንግድ መስፋፋት ለሀገሪቱ የኢኮኖሚ እድገት ለልማቱ ቀጣይነትና ለኢንቨስትመንት መስፋፋት ከፍተኛ ሚና ያለው መሆኑ ይታወቃል። በተጨማሪም የውጭ ምንዛሪ በዘላቂነት በማሳደግ ኢኮኖሚው ደረጃ በደረጃ ከውጭ እርዳታና ብድር ጥገኝነት እንዲላቀቅ ለማድረግ የኤክስፖርት መስፋፋት ወሳኝ ነው። በጀት ዓመቱ የመጀመሪያ ስድስት ወራት ከወጪ ንግድ የተገኘው የአሜሪካን ዶላር ገቢ በ2006 ተመሳሳይ ወቅት ከተገኘው ገቢ ጋር ሲነጻጸር በ60.3 ሚሊዮን ዶላር ወይም በ4.6 በመቶ ያህል ከፍ ያለ ነው። ምንም እንኳን የኤክስፖርት ገቢው ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየ ቢሆንም ከእቅዱ ጋር ሲነጻጸር ዝቅተኛ ነው። የዚህ በጀት አመት የእስካሁኑ የወጪ ንግድ አፈጻጸም የቡና፣ የቅባት እህሎች እና አበባ የኤክስፖርት ገቢ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳይቷል። በአንጻሩ በጨርቃጨርቅና አልባሳት፣ ከአትክልትና ፍራፍሬ፣ ከወርቅ፣ ቆዳና ቆዳ ውጤቶች እና በሌሎች የወጪ ምርቶች ላይ የተገኘው ገቢ ካለፈው አመት አፈጻጸም ጋር ሲነጻጸር ቅናሽ ታይቷል። ይህም የሚያሳየው በአምራች ዘርፎች ያደረግነው እንቅስቃሴ ባሰብ ነው እና ባቀጥነው ልክ ባለመሆኑ መሰረታዊ ማነቆዎችን የመፍታት አቅማችንን ማሳደግ ይጠይቀናል። የገቢ ንግድን በተመለከተ ባለፉት 6 ወራት የ10.8 ቢሊዮን የአሜሪካን ዶላር ወጪ የተከፈለ ሲሆን ይህም በ2006 ተመሳሳይ ወቅት ከተከፈለው ገቢ ንግድ ጋር ሲነጻጸር በ42% ያህል ከፍ ያለ ነው። ስለዚህም የውጭ ንግድ ምጣኔ በጣም እየሰፋ እንደመጣ ያሳያል። የሕዳሴ ጉዟችንና የተጀመረው ሁለንተናዊ የዕድገት ቀጣይነት ከሚያረጋግጡ ነገሮች አንዱ አገራዊ ገቢን የማመንጨትና የመሰብሰብ አቅም እንዲሁም ቁጠባን በማሰባሰብ ብቃታችንና የተገኘውን ሀብት በቁጠባና በኃላፊነት በለላቀ ውጤት ስናውሎ መሆኑ ይታወቃል። ከዚህ አኳያ በበጀት ዓመቱ ስድስት ወራት ውስጥ የተሰበሰበው መደበኛ ገቢ ብር 69.5 ቢሊዮን ሲሆን ካለፈው በጀት ዓመት አፈጻጸም ጋር ሲነጻጸር የ16.4 በመቶ ጭማሪ አሳይቷል። አፈጻጸሙ ከዓመታዊ እቅድ 55 በመቶ ሲሆን በ2006 ባጀት ዓመት ተመሳሳይ ወቅት ከታየው አፈጻጸም አንጻር ሲታይ ከፍ ያለ ነው። በገቢ ማመንጨትና የመሰብሰብ አቅም ከማሳደግ አኳያ አበረታች ውጤቶችን ያስመዘገብን ቢሆንም አሁንም የገቢ ማመንጫ መሰረት በማስፋትና ገቢ የመሰብሰብ አቅም በመገንባት ዙሪያ ተጨማሪ ጠንካራ ሥራ መስራት ይኖርብናል። የሀገር ውስጥ ቁጠባን ለማሳደግ ከ2003 2006 ባሉት ዓመታት የተለያዩ እርምጃዎች ተወስደዋል። ከነዚህ መካከል ፈጣን የኢኮኖሚ እድገት እና የስራ እድል ፈጠራ ፕሮግራሞች፣ የህብረተሰቡን የቁጠባ ባህል ለማሳደግ እየተደረጉ ያሉ የማስተማርና የማነሳሳት እንቅስቃሴዎች፣ የፋይናንስ አገልግሎቶች የሚሰጡባቸውን ተቋማት ማስፋፋት፣ የተረጋጋ የዋጋ ሁኔታና የወለድ ምጣኔ ማሻሻል፣ የግል ማህበራዊ ዋስትና አገልግሎት መዘርጋት፣ የመንግስት የማህበራዊ ዋስትና ሽፋንን የበልጥ ማጠናከር፣ የታላቁ የኢትዮጵያ ሕዳሴ ግድብ ቁጠባ ቦንድና ሌሎች ጅምር ላይ ያሉ የቁጠባ መሳሪያዎችን መጠቀም እና የመንግስት ወጪን በዋናነት የካፒታል ክምችት ለሚፈጥር የኢንቨስትመንት ወጪ በመመደብ በቁጠባ ለታለመለት ዓላማ ማዋል ዋና ዋናዎቹ ናቸው። በዚህም የአገር ውስጥ የቁጠባ ምጣኔን በ2006 በጀት ዓመት ወደ 22.5 በመቶ ማድረስ የተቻለ ሲሆን የሀገር ውስጥ ቁጠባን ለማሳደግ የተወሰዱ እርምጃዎች ውጤት ማስመዝገብ ጀምሯል። በህብረተሰባችን ውስጥ የቁጠባ ባህል እንዲሰርጥ ለማድረግ የተጀመረው ሥራ ከዚሁ በበለጠ ተጠናክሮ መቀጠል ያለበት ይሆናል። በተመሳሳይ በኢኮኖሚ ውስጥ የተደረገው የኢንቨስትመንት መጠን ከአጠቃላይ የአገር ውስጥ ምርት ያለው ድርሻ በ2006 በጀት ዓመት ወደ 43 በመቶ ጭማሪ ያሳይቷል። ይህ የኢንቨስትመንት ምጣኔም እጅግ መልካም የሚባል ሲሆን ይህንኑ ጠብቆ ለመሄድ ጥረት መደረግ አለበት። በአጠቃላይ የሀገራችን የማክሮ ኢኮኖሚ ማዕቀፍ የተረጋጋ እና የፋይናንስ ፍሰታችን ጤናማ መሆኑ ተደጋግሞ የተገለጸ ነው። የሀገራችን የብድር አስተዳደር ሁኔታ በየጊዜው ክትትል የሚደረግበት ሲሆን በሚሰራው በሚሰራው ትንተና መሠረትም። አገራችን ምንም እንኳ በመንግስት ዋስትናም ሆነ ያለ ዋስትና የምትወስደው የብድር መጠን እየጨመረ የመጣ ቢሆንም በተለያዩ የዕዳ ጫና መለኪያዎች መሰረት አሁንም ዝቅተኛ የውጭ ዕዳ ጫና ካላቸው አገሮች ተርታ ተሰልፋ ትገኛለች። ይህንንም በቅርቡ የዓለም አቀፉ የገንዘብ ድርጅት ባወጣው ሪፖርት ላይ አረጋግጧል። ከባለፈው ዓመት ጀምሮ የሀገራችንን ብድር የመሸከም አቅም በዓለም አቀፍ የክሬዲት ሬቲንግ ወይም ብድር የመውሰድ አቅም ገምጋሚ ኤጀንሲዎች ለማስገምገም ጥረት ተደርጎ ኤጀንሲዎቹ ባወጡት የግምገማ ውጤት መሰረትም ኢትዮጵያ በምትከተለው የኢኮኖሚ ፈጣን ልማት ሞዴል ሳቢያ እድገት እያስመዘገበች መሆኗን፣ የተረጋጋ የማክሮ ኢኮኖሚ ያላት መሆኗንና እንደዚሁም ለወደፊቱ በተረጋጋ ማክሮ ኢኮኖሚ ማዕቀፍ ውስጥ ፈጣን እድገት እንደምታስመዘግብ አረጋግጠዋል። ኤጀንሲዎቹ ባደረጉት ግምገማ ኢትዮጵያ ብድር የመሸከም አቅሟ በጥሩ ደረጃ ላይ የሚገኝ መሆኑን በማረጋገጥ የቢ እና የቢ ፕላስ ደረጃዎች ተሰጥቷታል። ይህንን መልካም ግምገማ መነሻ በማድረግም መንግስት ከፍተኛ ዝግጅት በማድረግ ከዓለም አቀፍ የፋይናንስ ገበያ ቦንድ በመሸጥ አንድ ቢሊዮን የአሜሪካን ዶላር ለማግኘት ተችሏል። በዚህ ሂደት የኢትዮጵያ ገጽታ በከፍተኛ ደረጃ እየተቀየረ መምጣቱን ለመገንዘብ ተችሏል። አገራችን ኢትዮጵያ አዋጭ ኢንቨስትመንትና የንግድ መዳረሻ የሆነች መምጣቷን በቦንድ ግዢ ሂደት ከታየው ከፍተኛ የኢንቨስተሮች ፍላጎት ለመገንዘብ ተችሏል። የተፈጸመው የቦንድ ሽያጭ አገራችን በቀጥታ የውጪ ኢንቨስትመንት እይታ ጎልታ እንድትገባም ከፍተኛ ሚና ተጫውቷል። የተገኘው ብድርም የውጭ ምንዛሪ ግኝታችንን በይበልጥ በሚያሳድጉ የውጭ ንግድ አምራች ዘርፎች ተመድቦ መተግበር ጀምረናል። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከሀገራችን ኢኮኖሚ ዘርፍ ውስጥ ግብርናችን አሁንም ከአገልግሎት ዘርፍ ቀጥሎ የጎላ ድርሻ ያለውን በግብርናው ዘርፍ የመጣው ለውጥም የምግብ ዋስትናን በማረጋገጥና ለአጠቃላይ ለኢኮኖሚው እድገት የነበረው አስተዋጽኦ ከፍተኛ ነበር ማለት ይቻላል። የ2007 በጀት ዓመት በሰብል ልማት ረገድ የእድገትና ትራንስፎርሜሽን ዕቅድ ዘመድ መጨረሻው ዓመት በመሆኑ በአንድ መልኩ በመስክ ላይ የሚገኘውን የምህር ሰብል ድኅረ ምርት ተግባራት በተደራጀ ሁኔታ የመፈጸም በሌላ መልኩ የዓመቱን የመስኖ የተፈጥሮ ሀብትና የበልግ ልማት ውጤታማ ለማድረግ የሚያስችሉ ተግባራት ተቀናይቶ እንዲፈጸሙ እየተደረገ ይገኛል። በሰብል ልማት በተለይም የምህር ስራችን የእድገትና ትራንስፎርሜሽን እቅድ የመጨረሻው ዓመት ሲሆን፣ በዚህ መሰረት የ2067 ምህር የማዕከላዊ ስታቲስቲክስ ኤጀንሲ የቅድመ ትንበያ መረጃ እንደሚያሳየው በዋና ዋና ሰብሎች በምርታማነትና ምርት እድገት መሰረታዊውን የእድገት አማራጭ ግብ ለማሳካት ተችሏል። ይህም አነስተኛ አርሶ አደሩ የዋና ዋና ሰብል ምርት መጠን 26.7 ሚሊዮን ቶን ለማድረስ ታቅዶ የበልግ ምርትን ሳይጨምር የ2007 የመኸር ቅድመ ምርት ትንበያ መረጃ ብቻ መሰረት አድርጎ የ26.8 ሚሊዮን ቶን ምርት እንደሚገኝ ያመለክታል። ያለፉትን አራት ዓመታት የእድገትና ትራንስፎርሜሽን ዘመን የተፈጥሮ ሀብት ልማት ስራችን እቅድ አፈጻጸም ሲገመገም እስካሁን በፊዚካል እና በስነ ሕይወታዊ ዘዴዎች የተጎዱ መሬቶችን እንዲያገገሙ መደረጉና ሌሎች የልማት እድሎች ከመፍጠራቸው አኳያ ትልቅ ስኬት የተመዘገበባቸው የተገኘባቸው እና በእቅዱ የተቀመጡ ሁሉም ግቦች ከእቅድ ዘመኑ ማለቂያ ዓመት ቀድመው መሳካታቸው ተረጋግጧል። ይሁን እንጂ ተግባራዊ ከተደረጉ ስራዎች አንፃር የህብረተሰቡን የላቀ ተጠቃሚነት ከማረጋገጥና የለሙ መሬቶችን ኢኮኖሚያዊ ፋይዳ እንዲኖራቸው ከማድረግ አኳያ በቀጣይ ከፍተኛ ትኩረት አድርገን መረባረብ ይገባናል። አገራችን በተያያዘችው የእድገትና ትራንስፎርሜሽን እቅድ ዘመን ለኢንዱስትሪ ሽግግር ቅድመ ሁኔታዎችን በማመቻቸት በቀጣዮቹ ሁለት የእድገትና ትራንስፎርሜሽን እቅድ ዘመናት ወደ ኢንዱስትሪ መሪነት የመሸጋገር ግብ መሆኑ ይታወቃል። በኢንዱስትሪ ዘርፍ ከሚታቀፉት ዋነኛዎቹ የማኑፋክቸሪንግ እና የኮንስትራክሽን ኢንዱስትሪ ንዑስ ዘርፎች ሲሆኑ የመንግስት ዋነኛ ትኩረት የኤክስፖርት ምርቶችን የሚያመርት የማኑፋክቸሪንግ ኢንዱስትሪ ላይ ነው። ዘርፉ በዋናነት የግል ባለሀብቱ አንቀሳቃሽነት የሚከናወን እንደመሆኑ መጠን በዘርፉ የሚደረግ የሀገር ውስጥና የውጭ ኢንቨስትመንት ፍሰት በከፍተኛ መጠን እንዲጨምር ማድረግ የግድ ይላል። ለዚህ ደግሞ የድጋፍ አሰጣጣችን ቅልጥፍናና በአገልግሎት ሰጪ ተቋማት መካከል ያለው ቅንጅታዊ ስራ ደካማና በችግሮች የተተበተበ በመሆኑ ስር ነቀል ለውጥ የሚያስፈልገው ነው። የኢንዱስትሪውን እድገት ለመደገፍና የግሉ ባለሀብት ሜናው እንዲጫወት ለኢንቨስትመንቱ ማነቁ የሆኑትን የመሬት አቅርቦት፣ መሰረተ ልማት አቅርቦት፣ የመንግስት አገልግሎት አሰጣጥና ፋሲሊቴሽን እንዲሁም የትራንስፖርትና ሎጂስቲክስ አገልግሎት ችግሮችን መቅረፍ ያስፈልጋል። በአጠቃላይ የኢንዱስትሪ ዘርፍ ፈጣን እድገት ለማረጋገጥ የማኑፋክቸሪንግ ንዑስ ዘርፍ ከሌሎች ኢኮኖሚ ዘርፎች በላቀ ፍጥነት የእድገት ምጣኔ እንዲያስመዘግብ በየጊዜው የንዑስ ዘርፉን ማነቆች በመለየት በፍጥነት መፍታት ከምን ጊዜውም በላይ አንገብጋቢና ቁርጠኝነትን የሚጠይቅ ጉዳይ የሆነ መጥቷል። ወኢንዱስትሪ ኢንዱስትሪ ሽግግር በፈጣን ሁኔታ ያረጋገጡ አገራት ልምድ እንደሚያሳየው የኢንዱስትሪ ፓርኮች ልማትን መሰረት በማድረግ ሁሉንም አገልግሎቶች የመሰረተ ልማት አቅርቦቶችን ጨምሮ በአንድ ማዕከል ያለምንም ውጣ ውረድ በቀጣይነት በማቅረብ ነው። አገራችንም ከነዚህ አገራት ልምድ በመቅሰም በአዲስ አበባና በዙሪያዋ እንዲሁም በተመረጡ ከተሞች የኢንዱስትሪ ፓርኮች ልማት በመንግስትም ሆነ በግል ባለሀብት ባለቤትነት እየለማ ይገኛል። እነዚህ ፓርኮች ለምተው ለኢንዱስትሪያሊስቱ ሲተላለፉ አሁን ያለውን የአገልግሎት አሰጣጥ እና የመሰረተ ልማት ዝርጋታ ችግር በከፍተኛ ደረጃ የመቅረፍ እና የኢንዱስትሪ እድገታችንን ያፋጥናል የሚል እምነት አለን። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት በከተማ ልማት ዘርፍ ሆነ የማኑፋክቸሪንግ ኢንዱስትሪ እድገት ቁልፍ ከሆኑ ስራዎቻችን አንዱና ዋነኛው የጥቃቅና አነስተኛ ኢንተርፕራይዞች ልማት ስራችን ነው። ይህ ዘርፍ አገራችን የጀመረችውን የህዳሴ ጉዞ ከማስቀጠል አኳያ የሚኖረው ፋይዳ ከፍተኛ ከመሆኑ አንፃር እንደ ባለፉት ዓመታት ሁሉ በያዝ ነው በጀት ዓመትም በልዩ ትኩረት በመተግበር ላይ ይገኛል። በዚህ መሰረት ባለፉት ስድስት ወራት ከስራ እድል ፈጠራ አንፃር በመደበኛ አንድ ሚሊዮን ለሚሆኑ ስራ ዜጎች የስራ ዕድል ተፈጥሯል። በዘርፉ ስራ ላይ ተሳታፊ የሆኑ አካላትን የመፈጸምና የማስፈጸም አቅም ለመገንባት የሚያግዙ ስራዎች ተከናውነዋል። በካይዘን ኢንስቲትዩት አማካይነት ከሁሉም ክልሎች እና ከሁለቱ ከተማ አስተዳደሮች ለተውጣጡ ፈጻሚዎች የካይዘን ስራ አመራር የአሰልጣኛው ስልጠና በመስጠት ለነባር አንቀሳቃሶች በካይዘን ስራ አመራር ስልጠና እንዲያገኙና ተጠቃሚ እንዲሆኑ ተደርጓል። የዘርፉን ስራ በጠንካራ የልማት ሰራዊት ለመምራት በተያያዘ እቅድ በዘርፉ ውስጥ የሚሰሩ ባለሙያዎች በልማት ቡድኖች ተደራጅተው ስራዎችን በተደራጀ የልማት ሰራዊት የመፈጸም አቅማቸው እንዲጠናከር የተደረገ ሲሆን በተመሳሳይ አገልግሎት ተቀባይ የሆኑ ባለ ድርሻ አካላትና የዘርፉ አንቀሳቃሾች በተደራጀ መንገድ የጋራ ችግሮቻቸውን በጋራ የሚፈቱበት ሁኔታ ተመቻችቶላቸዋል። በዘርፉ ስራ ላይ ለተሰማሩ አንቀሳቃሾች የተደረገ ድጋፍን በተመለከተ የፋይናንስ ብድር አቅርቦት፣ የማምረቻና መሸጫ ህንጻዎች እና ሼዶችን የማዘጋጀት፣ ላመረቱት ምርት በአገር ውስጥም ሆነ በውጭ የገበያ ትስስር መፍጠር፣ የኢንተርፕራይዞችን የአፈጻጸም አቅም የማጠናከር ስራዎች ተከናውኗል። የካፒታል ፋይናንስ አቅርቦት፣ የካፒታል ዕቃ ፋይናንስ ንግድ ስራ አክሲዮኖች እየተቋቋሙ ሲሆን ኢንተርፕራይዞችን ከትልልቅ አምራች ኢንዱስትሪዎች ጋር የማስተሳሰር ስራም ተጀምሯል። በከተሞቻችን የሚታዩ የመልካም አስተዳደር ችግሮች በየጊዜው በሚወሰዱ የማስተካከያ እርምጃዎች መሻሻል የሚታይባቸው ቢሆንም አሁንም ሰፊ ስራ የሚጠይቀን ነው። በከተሞች መሬት አስተዳደር የሚታዩ ችግሮችን ለመፍታት በዘመናዊ የመሬት አስተዳደር ጥሩ የሚባል ደረጃ ላይ የደረሱ ሀገሮች ያላቸውን ተሞክሮ መነሻ በማድረግ የከተማ መሬት አስተዳደርን ከሕጋዊ ካዳስተር ስርዓት ግንባታ በመጀመር ለማዘመን የተጀመረው ስራ ተጠናክሮ ባለፉት ስድስት ወራት የከተማ አመራሩን ሁለንተናዊ አቅም ተገንብቶ ንቅናቄ ለመፍጠር እንዲቻል ለ7400 ለሚሆኑ የክልሎችና የከተማ የፖለቲካ አመራሮችና በተለያየ ደረጃ ላይ ለሚገኙ የስራ ኃላፊዎች በሁለት ዙሮች ለአንድ ወር የቆየ የአቅም ግንባታ ስልጠና ተሰጥቷል የዜጎችን የመኖሪያ ቤት ችግር ለመቅረፍ የተጀመረው የቤቶች ግንባታ ፕሮግራም በአዲስ አበባ ከተማ አስተዳደር ግንባታው ተጠናክሮ ቀጥሏል የተጠናቀቁ የመኖሪያ ቤቶችን በግልጽ አሰራር በየጊዜው ለባለ እድለኞች በመተላለፍ ላይ ይገኛል በአሁኑ ወቅት በተለያየ የግንባታ ደረጃ ላይ ያሉ ቤቶችም በቅርብ ተጠናቅቀው ለነዋሪው ይተላለፋል የሚል እምነት አለኝ በአጠቃላይ በእድገትና የትራንስፎርሜሽን እቅድ ዘመን በአምስት ዓመቱ 150 ሺህ ቤቶችን በአዲስ አበባ ለመገንባት ታቅዶ 159 ሺህ 213 ወይም 106 በመቶ ቤቶች በመገንባት ላይ ይገኛሉ። የመኖሪያ ቤት ግንባታ ፕሮግራማችን የዜጎችን የቤት ችግር ከመቅረፍ ባሻገር የሀብት ክፍፍል ፍትሃዊነትንና የዜጎች ተጠቃሚነትን የሚያረጋግጥ የኮንስትራክሽን ዘርፍ አቅማችንን በመገንባት በዘርፉ አገራዊ ተወዳዳሪነታችንን የሚያጎለብት ለስራ ተቋራጮች፣ ለአማካሪዎች እና ለኢንተርፕራይዞች የሥራ እድል የፈጠረ እንዲሁም ትልልቅ ፕሮጀክቶችን ከጊዜ ወደ ጊዜ የመስራት አቅማችንን የገነባንበት ፕሮግራም ነው። ከቤቶች ልማት አኳያ ያሉ ችግሮች አሁንም የአመለካከት፣ የአቅም፣ የግንባታ ጥሬ ዕቃዎች አቅርቦትና የተለያዩ አስፈጻሚ አካላት መካከል ያለ የቅንጅት ችግሮች ናቸው። እነዚህን ችግሮች ለመቅረፍ በየጊዜው በሚደረግ ክትትልና ድጋፍ በተደረገ የቅርብ ክትትል በአፈዛጠም ወደ ተሻለ ደረጃ ለመድረስ ተችሏል። በእድገትና ትራንስፎርሜሽን እቅድ ውስጥ ከተያዙ ሜጋ ፕሮጀክቶች አብዛኛዎቹ በተያዘላቸው ግንባታ ምራህ ግብር መሰረት እየተሰሩ ይገኛሉ። የታላቁ የኢትዮጵያ ሕዳሴ ኃይል ማመንጫ ግድብ ፕሮጀክት በስድስተኛ ወር 40 በመቶ አፈዛጠም ላይ የደረሰ ሲሆን ግቤ 3 የ89 በመቶ፣ ገናሌ ዳዋ 3 የ66 በመቶ፣ አዳማ ሁለተኛ ነፋስ ኃይል ማመንጫ 89 በመቶ 100 ተጠናቋል። እቅድ ከተያዘላቸው የባቡር መስመሮች ግንባታ ውስጥ በ2000 በጀት ዓመት የአዲስ አበባ ሰበታ መይሶ ደወሌ የባቡር መስመር ግንባታን ከሞላ ጎደል ለማጠናቀቅና በ2008 በጀት ዓመት የባቡር ትራንስፖርት አገልግሎት ማስጀመር የሚያስችል የቅድመ ዝግጅት ስራዎች ለመስራት የታቀደ ሲሆን ይህንኑ ታሳቢ በማድረግ የግንባታ ስራው በመከናወን ላይ ይገኛል። በእስካሁኑ አፈጻጸም በአማካይ ወደ ሰባ በመቶ የደረሰ ሲሆን የአዋሽ ወልዲያ ሀራ ገበያ የመቀሌ ፕሮጀክት ግንባታ ስራ ተጀምሯል። የአዲስ አበባ ቀላል ባቡር አፈጻጸም 87 በመቶ የደረሰ ሲሆን በከፊል የኮሚሽኒንግ ስራ ተጀምሯል። የዓለም አቀፍ ሕዝብ ማመላለሻ ባቡሮች የሙከራ ስራ ስታንዳርዱን አሟልቶ ከተሞከረ በኋላ በዚህ ዓመትም ተጠናቆ አገልግሎት ይጀምራል ተብሎ ይጠበቃል። የገጠር መንገድ ተዘራሽነትን በተመለከተ ፕሮግራሙ ከተጀመረበት እስካሁን ድረስ የ40 ሺህ ኪሎ ሜትር መንገድ ግንባታ የተካሄደ ሲሆን ከእድገትና ትራንስፎርሜሽን እቅድ ጋር ሲነጻጸር የ56 በመቶ ላይ ደርሷል። በእድገትና ትራንስፎርሜሽን እቅድ መጨረሻ ዘመን የገጠር መንገድ ተደራሽነት እንደ ሀገር በአማካይ ሰባ በመቶ ይደርሳል ተብሎ ይጠበቃል። በሁሉ አጥፍ የገጠር መንገድ ተደራሽነት ፕሮግራም ስራ ሂደት ህዝቡ በገንዘቡም ሆነ በጉልበት በባለቤትነት መንፈስ ከዳር እስከ ዳር የተሳተፈበትና የህዝቡን ሁለንተናዊ ተሳትፎ ያጎለበተ በቀጣይ የልማት እንቅስቃሴም ልምድ የተቀሰመበት ፕሮግራም ነው። ከአቅም ግንባታ አኳያም ፕሮግራሙ እንደ ሀገር በሺዎች የሚቆጠሩ አማካሪዎችና የሥራ ተቃሯጮችን ለማፍራትም የተቻለበት ነው። ከሥራ ዕድል ፈጠራ አኳያም በብዙ መቶ ሺህ የሚቆጠሩ ዜጎች ቋሚና ጊዜያዊ የሥራ ዕድል የተፈጠረበት ነው። እስካሁን በገጠር መንገድ ተደራሽ ፕሮግራምም ሆነ ቀደም ብሎ በተሰሩ ስራዎች ክረምት ከበጋ የሚያገለግሉ መንገዶች 68 በመቶ የሚሆኑ የገጠር ቀበሌዎች ከዋና ዋና መንገዶች ጋር ተገናኝተዋል። ይህም የገጠሩን የህብረተሰብ ክፍልና የግብርና ምርት ከአካባቢው ብሎም ከሀገር ውስጥ ማዕከላዊ ገበያዎች ጋር በማስተሳሰር አርሶ አደሩም የፋብሪካ ምርቶች በቀላሉ ወደ መንደሩ እንዲደርሱ በማስቻል ትልቅ ሚና የተጫወተ እና የትራንስፖርት ትስስሩ ለኢኮኖሚ እድገቱ የበኩሉን አስተዋጽኦ እንዲያበረክት ለማድረግ ጀምሯል። በገጠር መንገድ ተደራሽነት ፕሮግራም አፈጻጸም ዙሪያ መንገዶች የሚጠበቀው የጥራት ደረጃ እንዲኖራቸው ቀጣይ የጥገናና የመንገዶች አስተዳደርና የወረዳ አቅም ክፍተት የማሟላት በቀጣይ ትኩረት ሊሰጣቸው የሚገቡ ዋና ዋና ችግሮች ናቸው። ሌሎች የዋና ዋና መንገዶች ግንባታዎች ከተያዘው የእቅድ በተሻለ ደረጃ ላይ ሲሆን፣ የስኳር ፕሮጀክቶቻችንና የማዳበሪያ ፕሮጀክታችን በተወሰነ ደረጃ የአፈጻጸም መጓተት ቢኖርባቸው ስራዎቹ ተጠናክረው ቀጥለዋል። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት ከማኅበራዊ ልማት አኳያ ጤናው የተጠበቀ በስነምግባር የታነጸ የታነጸና አቅሙ የተገነባ አምራች ዜጋ መፍጠር የትምህርትና የጤናው ፕሮግራማችን ቁልፍ ተግባር ነው። ትምህርት የእድገትና የልማት መሰረት በመሆኑ የአገር ማህበራዊ ኢኮኖሚያዊና ፖለቲካዊ እድገት ለማፋጠን በየደረጃው ጥራት ያለውን ትምህርት ለሁሉም ዜጋ ተደራሽ ማድረግ ወሳኝ ጉዳይ ነው። ከዚህ አኳያ አገራችን በሚቀጥሉት ዓመታት መካከለኛ ገቢ ካላቸው አገሮች ተርታ መሰለፍ እንድትችል በተለያዩ ደረጃዎችና የሙያ መስኮች በእውቀት በክህሎትና በአመለካከት የተገነባ የሰው ኃይል ማቅረብ ለትምህርት ሴክተሩ የተሰጠ ተልዕኮ ነው። በአጠቃላይ ትምህርት በትምህርት መስክ የትምህርት ተሳትፎና ጥራት የትምህርት ጥራቱንም ከማስጠበቅ አኳያ ስርዓቱን በመዘርጋት ለውጥ ሊያመጡ በሚችሉ ወሳኝ ግብዓቶች ላይ የተጀመረው ስራ የሚያበረታታ ቢሆንም መጠነ መድገምና ማቋረጥ የሁለተኛ ደረጃ ትምህርት ተሳትፎ የልዩ ፍላጎት ትምህርትና በተግባር ተኮር የጎልማሶች ትምህርት እንዲሁም የተማሪ ውጤትን በማሻሻል ስራ ላይ ሰፊ ስራ መስራት የሚጠይቅ ነው። በቴክኒክና ሙያ ትምህርትና ስልጠና ዘርፍ ከልማት መስሪያ ቤቶች ጋር በጋራ በሙያ ደረጃ ምደባና የሙያ ብቃት ምዘና መዛኞችን የማፍራት የብቃት ምዘና የማካሄድ ተግባራት የበለጠ ማጠናከር ያለብን መሆኑን እንደተጠበቀ ሆኖ የተቋማት ኢንዱስትሪ ትስስር ከማጠናከር አኳያ የተሻሉ ሥራዎች ተሰርተዋል። በቀጣይ በየደረጃው የሚገኙ ባለሙያዎችና የቴክኒክና ሙያ ትምህርትና ስልጠና አሰልጣኞች ቴክኖሎጂን መቶ በመቶ የመቅዳት አቅም መገንባት እንዲቻል የልማት ፕሮግራሞች የትምህርት የምርት አገልግሎት እሴት ሰንሰለት ተወዳዳሪ የሚያደርጉ ቴክኖሎጂ አቅርቦት ላይ የተጀመረው የአቅም ግንባታ ሥልጠና በውጤታማነት እንዲጠናቀቅ የተጠናከረ ሥራ መስራት ጠይቀናል። በከፍተኛ ትምህርት ዘርፍ በየደረጃ ያሉ ፈጻሚ አካላትን በፖሊሲዎችና እስትራቴጂዎች ላይ ስልጠና እንዲሰጥ በታቀደው መሠረት በአጠቃላይ ወደ 371498 ተማሪዎች መምህራንና የአስተዳደር ሠራተኞች ሰልጥነዋል። የተሰጡ ስልጠናዎች ሲገመገሙ የነበሩ የመንግስት ፖሊሲ እውቀትና የግንዛቤ እንዲሁም የአመለካከት ችግሮች የነበራቸው ሚና ከፍተኛ ሲሆን ስልጠናው ፈጻሚው አካል የህዳሴ ጉዟችንን በአግባቡ እንዲረዳ ያስቻለው ከመሆኑም ባሻገር ሁሉም አይነት አስተሳሰቦች ወደ መድረክ ቀርበው ዲሞክራሲያዊ በሆነ አግባብ በአብዛኛው መግባባት የተደረሰባቸው ናቸው። የከፍተኛ ትምህርት ተሳትፎንና ፍትሃዊነትን ማረጋገጥ ረገድ የ2007 የከፍተኛ ትምህርት ተቋማትን በቅድመ ምረቃ የመቀበል አቅም በጠቅላላው ወደ 120,000 አካባቢ ተማሪዎች ማድረስ ተችሏል። ከዚህ በተጨማሪም የከፍተኛ ትምህርት ፍትሃዊ አገራዊ ስርጭት ከማረጋገጥ ጎን ለጎን የሚሳተፉ የሴቶች፣ የአካል ጉዳተኞች፣ የታዳጊ ክልል ነባር ብሔረሰቦች ተሳትፎ ከፍ እንዲል ሰፊ ስራ በመሰራት ላይ ይገኛል። በዚህ መሰረት በ2007 ወደ ዩኒቨርሲቲ ከተመደቡ አዲስ መደበኛ ተማሪዎች ውስጥ 40 በመቶ ሴቶችና አጠቃላይ የሴቶች ተሳትፎ 32 በመቶ ከፍ ለማድረግ ተችሏል። ይህ አፈጻጸም ከተነሳንበት አንጻር ትልቅ እመርታ ቢሆንም በእድገትና ትራንስፎርሜሽን እቅድ ከተያዘው 40 በመቶ ግብ አኳያ ግን የማስተካከያ ስራ መስራት ይጠይቀናል። በከፍተኛ ትምህርት ተደራሽነት በመምህራን ልማት የለውጥ ምክር ቤትን በማጠናከር ሰላማዊ የመማር ማስተማር ሂደት ለማስፈን የተሰሩ ስራዎች አበረታች ናቸው። በሌላ በኩል የዩኒቨርሲቲ ግንባታ ጋር ተያይዞ ያሉ ችግሮችን የመፍታት የጥናትና የምርምር የማህበረሰብ አገልግሎትና የዩኒቨርሲቲ ኢንዱስትሪ ትስስርን በተመለከተ እየተሰሩ ያሉ ስራዎች አገሪቱ ከምትፈልገው የሰው ኃይል ልማት ጋር አቀናይቶ የመስራት ሂደቱ ሰፊ ርብርብ ይጠይቀናል። በጥቅሉ ሲታይ በስድስት ወሩ የታቀዱት ተግባራት በአብዛኛዎቹ የተከናወኑ ሲሆን ቀሪዎችን በቀጣይ ጊዜ ለማጠናቀቅ ጥረት የሚደረግ ይሆናል። ከጤና ልማት አኳያ የፖሊሲያችን መሰረት መከላከልን መሰረት ያደረገ እና አንዱ የትኩረት መስክ የእናቶችን ጤና ማሻሻል ነው። ሕይወትን ለማስቀጠል አንድም እናት ሕይወቷን ማጣት የለባትም በሚል መርህ በተደረገ ሰፊ የመንግስት የአመራር ትኩረትና የህዝብ ንቅናቄ ውጤቶች ተመዝግበዋል። በዚህም አገራችን የእናቶችን ሞት ባለፉት 20 ዓመታት በ69 በመቶ የቀነሰች ስትሆን የምዕት ዓመቱን የልማት ግብ የምታሳካበት ቁመና ላይ እንደምትገኝ በዓለም የጤና ጥበቃ ድርጅት ይፋ አድርጓል። በቀሩን ጊዜያትም ርብርባችንን በማጠናከር የእናቶችን ሞት ከተቀመጠው በላይ ለመቀነስ ርብርብ ማድረግ ይጠበቅብናል። በሰለጠነ የጤና ባለሙያ የሚወልዱ እናቶችን ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። እናቶች ወደ ጤና ተቋም መጥተው እንዳይወልዱ ምክንያት የሚሆኑ የአመለካከት፣ የክህሎትና የግብዓት ማነቆዎችን በመፍታት የተፈጠረውን የጤና ልማት ሰራዊት አደረጃጀት ተጠቅሞ ቤት ከመውለድ ነፃ የወጡ ቀበሌዎችን ለማፍራት ተችሏል። በዚህ መሰረት ከአጠቃላይ ሀገሪቱ ውስጥ ካሉ ቀበሌዎች ውስጥ አንድ ሶስተኛ ያህሉ ከቤት ውስጥ ወሊድ ነፃ የሆኑ ቀበሌዎችን መፍጠር ችሏል። በመከላከል ላይ የተመሰረተው የጤና ፖሊሲያችን በሁሉም ቀበሌዎች የጤና ኤክስቴንሽን ሰራተኞችን በማሰማራት የሚተገበረው የጤና ፓኬጅ በጤና ልማት ሰራዊት በመታገዝ ተጠናክሮ እየተሰራ ነው። በዚህም ወባን፣ ቲቪ እና ሌሎች ተላላፊ በሽታዎችን የመከላከል ስራው ህብረተሰቡን ባሳተፈ መልኩ ተጠናክሮ ቀጥሏል። መንግስት ከመከላከል ጎን ለጎን የማከም ስራዎችን በንቃት እየሰራ ይገኛል። ከዚህ አኳያም የሆስፒታሎቻችንን የአገልግሎት ጥራት ለማሻሻል በ2007 ዓ.ም በሁሉም ሆስፒታሎች በተጠናከረ መልኩ እየተከናወነ ይገኛል። በተለይ ጥራትን ሁለንተናዊ በሆነ መልኩ ከህሙማን ደህንነት ጋር ፈጣን እና ቀልጣፋ አገልግሎትን ውጤታማ ሳይንሳ ውጤታማና ሳይንሳዊ ተጠያቂነት የሰፈነበት ህሙማንን ትኩረት ያደረገ ስነምግባር የተጠበቀ እና እንዲሁም ለሁሉም የሕብረተሰብ ክፍል ተደራሽ የሆነ የሆስፒታል አገልግሎት እንዲሆን ጥረቶች እየተደረጉ ይገኛል። ሆስፒታሎች ራሳቸውን እንዲያስተዳድሩ ማህበረሰቡን ያሳተፈ ቦርድ እንዲቋቋም በማድረግና ሆስፒታሎችንም የሰለጠነ ባለሙያ እንዲመራቸው ተደርጓል። በሆስፒታሎች የሚያጋጥሙትን የመልካም አስተዳደር ችግሮች ለመፍታት ሆስፒታሎች በእቅድ የሚመራና በተጨባጭ የሚመዘን የመልካም አስተዳደር ተግባራት እያከናወኑ ይገኛሉ። ትኩረት ሰጥተን ከምንሰራቸው ስራዎች አንዱ የአርብቶ አደሩን ማህበረሰባችንን የኑሮ ደረጃና የአኗኗር ዘይቤ የማሻሻል ስራ ነው። በአርብቶ አደሩ ማህበረሰባችን አካባቢ ከሚሰሩ ቁልፍ ተግባራት አንዱ የመንደር ማሰባሰብ ፕሮግራም ነው። ይህን በተመለከተ በአራቱ ልዩ ድጋፍ የሚሹ ክልሎች ለነባር የልማት ማዕከላት የ2007 በጀት ዓመት የተሟላ እቅድና የድርጊት መርሃ ግብር ማዘጋጀት እያንዳንዱን ፈጻሚ አካላትን የሥራ ድርሻ በመለየት የጋራ መግባባት ተፈጥሮ ወደ ሥራ ተገብቷል። ቀደም ብሎ በመንደር የተሰባሰቡ አካባቢዎች የልማት ማዕከል በመሆን አስፈላጊው የልማትና የማኅበራዊ አገልግሎት ሰጪ ተቋማት እየተሟሉ ተጨባጭ ለውጦችን በማምጣት የአርብቶ አደሩን ኑሮ ለመቀየር በመቀየር ላይ ይገኛሉ። በየደረጃው ያለው አመራርም በወሳኝ ጉዳዮች ላይ አተኩሮ በግብርና፣ በውሃ፣ በጤና፣ በትምህርትና በመሰረተ ልማት ዘርፍ የተያዙ ግቦች እንዲሳኩ የፌዴራል ድጋፍ ቦርድ አባል መስሪያ ቤቶችና አገራባጅ ክልሎችን ቦርዱ በማስተባበር በመምራትና ተቋማዊ አቅም በሚፈጥር መልኩ ውጤታማ በማድረግ የሕዝብ ተጠቃሚነት ለማረጋገጥ የሁሉም አካላት ድርሻ የለየ ስራ እየተሰራ ይገኛል። መንግስት ልማታዊ መልካም አስተዳደርን ለማስፈን የህዝባችንን ተሳትፎና ተጠቃሚነት ለማጎልበት በቁርጠኝነት እየሰራ ይገኛል። በእቅዶቻችን አፈጻጸም ሂደት የሚፈጠሩ ችግሮችና የሚከሰቱ ቅሬታዎችን ህብረተሰባችንን ባሳተፈ መልኩ መፍታት እንዳለብን በማመን የልማታዊ መልካም አስተዳደር ስራችን ማዕከል ባለፈው በጀት ዓመት የተጀመሩ ትኩረት ተሰጥቶባቸው ርብርብ የሚሹ ተግባራት አጠናክሮ መቀጠል ነው። ከዚህ አኳያ ከመንግስት አገልግሎት አሰጣጥ ጋር የተያያዙ ማነቆዎች፣ ለክራይ ሰብሳቢነት አመለካከትና ድርጊት ተጋላጭ የሆኑ ተቋማት የሪፎርም ተግባራትን ውጤታማ ማድረግ፣ ፍትህነት የልማታዊ መልካም አስተዳደር ችግሮችን ትርጉም ባለው ደረጃ መቀነስ፣ የህዝቡን የተደራጀ ተሳትፎ ማረጋገጥና የህዝብ አደረጃጀቶችና የህዝብ ምክር ቤቶችን ያሳተፈ ቅንጅት መፍጠር በትኩረት የምንረባረባቸው ዋና ዋና ስራዎቻችን ናቸው። በመሆኑም መልካም አስተዳደር ለማስፈን የመንግስት አገልግሎት አስተዳደርን ቀልጣፋና ውጤታማ ለማድረግ የጀመርናቸው ስራዎች ለውጥ ማምጣት የጀመሩ ቢሆንም የህዝቡን ሁለንተናዊ እርካታ ለማረጋገጥ በተለይም የመብራት፣ የውሃና የትራንስፖርት አገልግሎት ለማሻሻል ከምናደርገው ርብርብ የበለጠ ተጠናክረን መስራት የሚገባን ይሆናል። በዘንድሮ ዓመት ከምናስተናግዳቸው ትልቅ ሁኔታዎችና የቀጣይ አምስት ዓመት ሂደታችንን ከሚወስኑ ጉዳዮች ዋነኛው የምርጫ ስራ ነው። ምርጫ የዲሞክራሲያዊ ስርዓት ግንባታ አካልና የህዝብ ሉዓላዊነት መገለጫ እንደመሆኑ ከመጀመሪያው እስከ መጨረሻው ዜጎች በንቃት የሚሳተፉበትና በምርጫ ካርድ አማካይነት ወሳኝነታቸው የሚገለጽበት ሂደት ነው። ስለሆነም የተከበረው ህዝባችን የዜግነት መብቱን ለመጠቀምና የመጪውን አምስት ዓመት የአገሪቱን እጣ ፈንታ ለመወሰን የሚያስችለውን የምርጫ ካርድ ለመውሰድ ያሳየውን አስደናቂ የምዝገባ ተሳትፎ ምርጫው በሂደቱ በሙሉ ሰላማዊ እንዲሆንና በድምፅ መስጫ ዕለትም ወሳኝ የሆነውን ድምፁን በመስጠት የጉዳዩ ባለቤት ማንም ሳይሆን ራሱ እንደሆነ ሊያሳይ ይገባል። አምስተኛው አገር አቀፍና ክልላዊ ምርጫ ዴሞክራሲያዊ፣ ሰላማዊና በህዝባችን ዘንድ አመኔታ ያለው ሆኖ እንዲጠናቀቅ መንግስት በሁሉም መስክ አስፈላጊውን ዝግጅት ያደረገና በቀጣይነትም ሂደቱን በንቃት በመከታተል መንግስታዊ ግዴታውን ይወጣል። የተከበሩ ምክትል አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከሀገራችን የውጭ ጉዳይና አገራዊ ደህንነት ፖሊሲያችንና ስትራቴጂያችን አኳያ ከጎረቤትና ሌሎች ሀገራት ጋር በጋራ ትብብር ላይ የተመሠረተ ግንኙነት በማራመድ የሀገራችንን ጥቅም ለማስጠበቅ የሚያስችሉ ስራዎች ተሰርተዋል። የኢትዮ ጅቡቲ የሁለትዮሽ ግንኙነት ይበልጥ ለማጠናከር የፖለቲካ ምክክር በማካሄድ የስምምነቶችን አፈጻጸም የተገመገመ ሲሆን ወቅታዊ ምላሽ የሚያስፈልጋቸው የወደብ አጠቃቀም ጉዳዮች ላይ መፍትሄ ማስቀመጥ ተችሏል። ከዚህም በተጨማሪ 21ኛው የኢትዮ ጅቡቲ የጠረፍ አስተዳዳሪዎችና ኮሚሽነሮች ተገናኝተው በድንበር አካባቢ የሚኖሩ ሕዝቦች የጋራ ኮሚቴ በመመስረት በጋራ እየሰሩ ይገኛሉ። ይህንኑ ግንኙነት በመሪዎች ደረጃ በሚደረግ የጉብኝት ልውውጥና የኢኮኖሚ ውህደት በማረጋገጥ እንዲጠናከር ይደረጋል። በኢትዮጵያና ኬንያ መንግስታት መካከል ልዩ ትብብር ስምምነት ተፈርሞ መዝጠቁ ይታወሳል። የትብብሩን አፈጻጸም የሚከታተል የጋራ ኮሚቴ ተሰይሞ ወደ ተግባራዊ እንቅስቃሴም ተገብቷል። ኬንያና ኢትዮጵያን በመንገድና በኃይል መሰረተ ልማት የማገናኘትና ሽብርተኝነትን በጋራ የመከላከል ጥረት ተጠናክሮ ቀጥሏል። የሶማሊያ የፖለቲካና የሰላም ሂደት ተጠናክሮ እንዲቀጥል ሀገራችን ትኩረት ሰጥታ በመስራት ላይ ትገኛለች። በሀገራችን አደራዳሪነት በማዕከላዊ መንግስትና በጁባ አስተዳደር መካከል የተፈራረሙ የተፈረሙ ስምምነት አፈፃፀም በጥሩ ሁኔታ እየሄደ የሚገኝ ሲሆን ስምምነቱ ሌሎች ክልሎችም ከማዕከላዊ መንግስት ጋር ተመሳሳይ ስምምነቶችን እንዲፈጥሩ ምቹ ሁኔታን የፈጠረ ነው። ሀገራችን ለዚህ ውጤት መገኘት ከፍተኛው ሚና ተጫውታለች። ከዚህ በተጨማሪ ሰራዊታችን አሚሶምን በማጠናከር ተጨማሪ ቦታዎችን ከአልሸባብ ነጻ በማውጣት ህዝቡ ሰላም አግኝቶ ልማት ላይ እንዲያተኩር ምቹ ሁኔታዎችን እየፈጠረለት ይገኛል። በደቡብ ሱዳን የተከሰተን ግጭት እልባት እንዲያገኝ ከስምንት ያላነሱ የጋድ የመሪዎች ጉባኤ እንዲካሄድ በማድረግ በአገሪቱ ዘላቂ ሰላም ማስፈን ስለሚቻልበት በጥልቀት በመወያየት በአገሪቱ የሽግግር መንግስት ለማቋቋም የተጀመረው ሂደት ተግባራዊ ስለሚሆንበት ሁኔታ ውሳኔዎችን አሳልፏል። ኢትዮጵያ ሊቀመንበርነቷ ሁለቱን ወገኖች ለማስማማት ጥረት እያደረገች ትገኛለች። ድርድሩ እንደተፈለገው የፈጠነ ባይሆንም በአሁኑ ሰዓት እየታየ ያለውን አበረታች ሁኔታ በማስፋፋት በሀገሪቱ ዘላቂ ሰላም እስከሚሰፍን ድረስ ተጠናክሮ የሚቀጥል ይሆናል። ከኡጋንዳ ጋር ያለንን ስትራቴጂያዊ አጋርነት ከማጠናከር አኳያ የዩጋንዳ ፕሬዝደንት ከፍተኛ የመንግስት ባለስልጣናትን የያዘ የልውካን ቡድን በመምራት በአገራችን የተሳካ ጉብኝት በማድረግ በሁለትዮሽ እና በክልላዊ ጉዳዮች ላይ ምክክር ተደርጓል። በተለያዩ ዘርፎችም ስምምነቶች ተፈርመዋል። ይህንኑ ስትራቴጂካዊ አጋርነት አጠናክረን እንቀጥላለን። ከሱዳን ጋር ያለን ስትራቴጂያዊና ሁሉ አቀፍ ግንኙነት ተጠናክሮ ይቀጥላል። በመሪዎች ደረጃ የተወሰነው የአስር ዓመት ስትራቴጂያዊ ማዕቀፍን መሰረት በማድረግ በኢኮኖሚና ማህበራዊ ትስስር ማጎለበት በተለይም በመሰረተ ልማት በመተሳሰር ኢኮኖሚያዊ ውህደት የማፋጠንና በጸጥታና ወታደራዊ ግንኙነት እስከ ጋራ ድንበር ጥበቃ ድረስ የዘለቀውን ወደ ላቀ ደረጃ የማድረስ ጉዳይ ትልቅ ትኩረት የተሰራበት ይገኛል። ይህ መልካም ግንኙነት በሁሉም መስኮች እንዲጎለበት እንሰራለን። ቀደም ባሉ ዓመታት ከግብጽ ጋር ከህዳሴው ግድብ ጋር በተያያዘ በተደጋጋሚ ድርድሮችን በማድረግ ልዩነታችንን ለመፍታት ጥረት ስናደረግ መቆየታችን ይታወሳል። አሁን ያለው የግብጽ መንግስት ከተቋቋመ ወዲህ በተደረገ ግንኙነት ተቋርጦ የነበረው የሶስተዮች ድርድር እንዲቀጥል ተደርጓል። የተቋቋመው የሶስተዮች የቴክኒክ ኮሚቴ በዓለም አቀፉ ባለሙያዎች ቡድን ምክር ሐሳብ ላይ በማተኮር ቡድኑ ምክር ሀሳቡን የሰጠባቸው ሁለት ጥናቶች አተገባበር በተመለከተ የውሳኔ ሐሳብ የሚያቀርብ ይሆናል። ይህ እንዳለ ሆነው እና በግብጽ መካከል ለዘመናት የነበረውን የጥርጣሬ መንፈስ ደረጃ በደረጃ ለመፋቅና መተማመን እንዲፈጠር ለማስቻል ከተለያዩ የህብረተሰብ ክፍሎች የተውጣጣ የፓብሊክ ዲፕሎማሲ ቡድን ወደ ግብጽ በመጓዝ የሁለቱን ሀገራት ግንኙነት በሁለንተናዊ ማዕቀፍ የማስቀጠልና በአባይ ጉዳይ ላይ የጋራ ተጠቃሚነትና እኩልነት የሚሰፍንበት ሁኔታ ለሀገሪቱ የመንግስት ባለስልጣናትና የህብረተሰብ ክፍሎች በማስረዳት ውጤታማ ስራ አከናውኖ ተመልሷል። ከዚህም በተጨማሪ አምስተኛው የኢትዮ ግብጽ የጋራ ሚኒስትሮች ኮሚሽን በተሳካ ሁኔታ የተካሄደ ሲሆን የነባር ስምምነቶች አፈጻጸም ተገምግሟል። በአምስት ዘርፎችም አዳዲስ ስምምነቶች ተፈርመዋል። ከዚህ ጎን ለጎን የሁለቱም ሀገራት የንግድ ማህበረሰብ ያገናኘ የኢትዮ ግብጽ የቢዝነስ ፎረም ተካሂዷል። በአጠቃላይ እስካሁን በተደረገው ግንኙነት የሁለቱን ሀገሮች ግንኙነት ለማሻሻል እና የኢኮኖሚ የኢኮኖሚ ግንኙነቱን ለማጠናከር ከፍተኛ ፋይዳ ያለው ሲሆን ግንኙነቱ ተጠናክሮ የሚቀጥል ይሆናል። የኤርትራ መንግስት አካባቢውን ከማተራመስ ፖሊሲ እንዲታቀብ የተጣለበትን ማዕቀብ ለማስነሳት ወይም ለማላላት ከፍተኛ እንቅስቃሴ ቢያደርግም፣ ባለፈው ጥቅምት ማዕቀቡ እንዲቀጥል ተወስኗል። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። አካባቢውን የማተራመስ አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጠን አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። ከጎረቤት ሀገሮች በተጨማሪ በሌሎች የአፍሪካ፣ የኢስያ አውሮፓ፣ አሜሪካና መካከለኛው የምስራቅ ሀገሮች ጋር ያለንን ወዳጅነትና ስትራቴጂያዊ ትስስር ለማጠናከር የሚያስችሉ ሥራዎች ተሰርተዋል። በተባበሩት መንግስታት ድርጅት በተካሄደ ጠቅላላ ጉባኤ ጎን ለጎን በኢትዮጵያና በአሜሪካ መሪዎች የተመሩ ከፍተኛ የመንግስት ኃላፊዎች በተገኙበት በሁለትዮሽ በአካባቢና ዓለም አቀፍ ጉዳዮች ላይ ውጤታማ ውይይት ተካሂዷል። የአሜሪካ መንግስት ኢትዮጵያ በአፍሪካ በኢኮኖሚ እድገትና በጸጥታ አጠባበቅና የቆዩ ግጭቶችን በመፍታት ረገድ ቀዳሚ መሆኗን በማድነቅ የሁለቱም ሀገራት ወዳጅነት የበለጠ ለማጠናከር እንደሚሰራ ገልጿል። የሁለቱም ሀገራት መሪዎች ውይይት በአገራቱ የተመሰረተውን ስትራቴጂክ አጋርነት የላቀ ደረጃ ያደረሰና በተለይም በሰላምና በጸጥታ ኢትዮጵያና አሜሪካ ያላቸው ትብብር በአፍሪካ በተለይም የአፍሪካ ቀንድ አካባቢን በማረጋጋት ረገድ ውጤታማ መሆኑና ትብብሩ ተጠናክሮ መቀጠል እንዳለበት ስምምነት ላይ ተደርሷል። ከዚህም በተጨማሪ የኢትዮ አሜሪካ የቢዝነስ ፎረም እንዲካሄድ በማድረግ የአሜሪካ ኩባንያዎች በሀገራችን ኢንቨስት ቢያደርጉ ለማስቻል የተሳካ ስራ ተሰርቷል። ከቻይና ጋር የመሰረት ነው ዘርፈ ብዙ እስትራቴጂያዊ አጋርነትና ወዳጅነት በማጠናከር ረገድ በሁሉም ሀገራት ከፍተኛ የመንግስት ባለስልጣናት በሁለቱም ሀገራት ከፍተኛ የመንግስት ባለስልጣናት የጉብኝት ልውውጦች በማድረግ የሁለቱን ሀገራት ፖለቲካዊ እና ኢኮኖሚያዊ ግንኙነት የማጠናከር ስራ ተሰርቷል። የዚህ ግንኙነት ውጤት የሆነው ቻይና ከኢትዮጵያ ጋር በኢንዱስትሪ ልማት በመሰረተ ልማት በተለይም በባቡርና አቪዬሽን መሰረተ ልማቶች ዝርጋታ እንዲሁም በቱሪዝምና በግብርናና ማዕድን ልማቶች በጋራ የምትሰራበት የአስር ዓመት አመት ስትራቴጂያዊ ስምምነት ተፈራርመናል። በተመሳሳይም ከአውሮፓ ሕብረትና ከአውሮፓ ሀገራት ጋር ያለን የፖለቲካና የኢኮኖሚ ግንኙነት ለማጠናከር በተከናወኑ ስራ በጀርመን በተደረገ ኦፊሻላዊ ጉብኝት ሁለቱም መንግስታት ባይላተራል ግንኙነት በሚያጠናክሩበት ሁኔታ በአፍሪካ ቀንድና አህጉር ሰላም እና ደህንነት እንዲሁም በሌሎች ዓለም አቀፍ ጉዳዮች ላይ ሰፊ ውይይቶችን በማድረግ ፖለቲካዊና ኢኮኖሚያዊ ፋይዳ ማስገኘት ተችሏል። የጀርመን ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ የጀርመን መንግስት የፋይናንሻል ዋስትናና የቴክኒካል ድጋፍ በመስጠት ባለሀብቶችን እንደሚያበረታታና በሀገራችን በኩልም ለባለሀብቶች ምቹ ሁኔታ እንደሚፈጥር ስምምነት ላይ ተደርሷል። በተመሳሳይም በቱርክ ፕሬዚደንት የተመራ ከፍተኛ የመንግስትና የንግድ ማህበረሰብ በሀገራችን ጉብኝት በማድረግ ሁለቱም ሀገራት የፖለቲካና የኢኮኖሚ ግንኙነታቸውን የሚያጠናክሩ ውይይቶችና የቢዝነስ ፎረሞች ተካሂደዋል። በሁለትዮሽ ግንኙነት መስክ ስትራቴጂያዊ አጋርነትን ከማጠናከር በተጨማሪ በባለብዙ ወገን መድረኮች አቋማችንን በማራመድና ተደማጭነታችን በማጠናከር ረገድ በ69 ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በመሳተፍ የሀገራችን አቋምና ጥቅም የሚያስከብሩ ስራዎች ተሰርተዋል። በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራችን በመካሄድ ላይ በሚገኘው የሰላም የዲሞክራሲ ግንባታና ልማት እንቅስቃሴ በመሳተፍ ራሳቸውን ጠቅሞ ትውልድ ሀገራቸውን ለመደገፍ እንዲችሉ በርካታ እንቅስቃሴዎች እየተደረጉ ይገኛሉ። የዲያስፖራው ተሳትፎ የበለጠ ለማጠናከር 2007 ዓመተ ምህረት የዲያስፖራ ንቅናቄ መፍጠሪያ ዓመት ተብሎ የተሰየመ ሲሆን የንቅናቄ መፍጠሪያ እቅድ ተዘጋጅቶ ተግባራዊ እንቅስቃሴ በመደረግ ላይ ይገኛል። ዲያስፖራው በአገር ውስጥ በሚካሄደው የመንግስት የመኖሪያ ቤቶች ልማት ፕሮግራም ተሳታፊ እንዲሆን አብዛኛዎቹ ክልሎችና ሁለቱ ከተሞች የፕሮግራሙን ማስፈጸሚያ መመሪያ አዘጋጅተው ወደ ተግባራዊ እንቅስቃሴ ለመግባት ዝግጅታቸውን አጠናቀዋል። የሀገራችን የውጭ ጉዳይና አገራዊ ደህንነት ፖሊሲያችን አፈጻጸም በጥናትና በምርምር የተደገፈ እንዲሆን ይህንኑ የሚያከናውኑ ተቋማት ማጠናከር ያስፈልጋል። በዚህ መሰረት ቀድሞ የኢትዮጵያ የሰላምና ዓለም አቀፍ ግንኙነት ንስቲ ተብሎ ይጠራ የነበረውን ተቋም የአቅምና የአደረጃጀት ለውጥ በማድረግ በአካባቢያችን ብሎም በዓለም አቀፍ ደረጃ የሚፈጠሩትን ሁኔታዎችና ክስተቶች በማጥናትና በመተንተን ፖሊሲያችን ተፈጻሚ የምናደርግበት የኢትዮጵያ የውጭ ግንኙነት ስትራቴጂክ ጥናት ኢንስቲትዩት ለማቋቋም ቅድመ ዝግጅቶች ተጠናቀዋል። በመጨረሻም የተከበረው ምክር ቤት ከ2007 በጀት ዓመት እቅድ መሰረት የቀረበውን የስድስት ወር አጠቃላይ የእቅድ አፈጻጸም ሪፖርት በጥልቀት ተወያይቶበት ለቀጣይ ስራችን መሳካት የሚጠቅሙ የክትትልና ቁጥጥር ስራ በማጠናከር አስፈላጊውን ድጋፍ ያደርጋል ተብሎ ይጠበቃል። አመሰግናለሁ።